ጥያቄ አስር አብሮ የመቀማመጥ ስነ ምግባር ወይም አደብ እንዴት ነው? መልስ፣ አንደኛ በአብሮነት የተቀማመጡትን ሰዎች ሰላም እላለሁ። ሁለተኛ በአብሮነት ከተቀማመጡት ሰዎች ጫፍ ላይ ባገኘሁት ክፍት ቦታ እቀመጣለሁ። ማንንም ከተቀመጠበት አላስነሳም። በሁለት ሰዎች መካከል የምቀመጠውም ከፈቀዱልኝ ብቻ ነው። ሶስተኛ፣ አቀማመጤንም ሌላም ሰው ለመቀመጥ እንዲችል አድርጌ አሰፋለሁ። አራተኛ፣ ተቀማማጮቹን በንግግራቸው መሃል አላቋርጣቸውም። አምስተኛ፣ ከተቀመጡት ሰዎች መካከል መሄድ ካለብኝም ከመሄዴ በፊት አስፈቅዳቸዋለሁ። ስድስተኛ፣ አብሮ የመቀማመጣችን ጊዜው ካለቀም يَمِّكَّتَّ التلون يمك أمامت سفر دعاء أَدَرْكَ اللو سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك ترجمون كبر النام سكانا لانت كأنت بكر ليلة عملك لم أمسكر اللو هَنُم ወደ አንተም ተጸጽቻለሁ ማለት ነው።